Voice of America. you <smack> e Yeah, the America Radio የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ የዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። እዚህ ጋር መታወቅ የሚገባው አሁን የምንሰጠው እርዳታ ዓለም አቀፍ ደረጃን የጠበቀ ነው። ያ ማለት ለአንድ ሰው 2100 ኪሎ ካሎሪ በቀን የሚያስገኝ ነው። አቶ ምትኩ ካሳ በኢትዮጵያ የተከሰተውን ድርቅ ምላሽ በበላይነት የሚመራው የብሔራዊ አደጋ መከላከያና ዝግጁነት ኮሚቴ ጸሐፊ ናቸው። ዝርዝሩን በዕለቷ ርዕስ ይዘናል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ለሰዓቱ ተሰናድተዋል። ጤና ይስጥልኝ፣ እንደምናመሻቸው ክቡራትና ክቡራን አድማጮች የዛሬ አርብ ህዳር 17 2008 ዓ ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችኋለሁ ከበደ ነኝ። ጽዮን ግርማ ለቅንብሩ ቮይቴክ ዞርኛክ ለስርጭት ምህንድስናው ተሰይመዋል። ቀዳሚው የሰዓቱ የዓለም ዜና ነው፣ ከአዲሱ አበበ እንደምን አምሽታቸዋል። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የናይሮቢ ጉብኝታቸውን ያጠቃለሉት አንድ ንጽሕናው ያልተጠበቀ የድሆች መኖሪያ ሰፈር ተመልክተው ነው። በዚያም ዝቅተኛ ኑሮ በሚኖሩ የከተማው ድሆች ላይ ይፈጽማል ያሉትን ግፍ አውግዘዋል። ለችግሩ ምክንያት ሆነዋል በማለት የከሰሷቸው የሕዝቡን ሀብት አጋብሰው ስልጣን ላይ የቆዩ ስግብግቦች ሲሉ የጠሯቸው ጥቂቶች ናቸው ከ በዚህ ላይ ዘገባ ይኖረናል። በሶስት ሰዓት ፕሮግራማችን ላይ ይቀርባል። ባለፈው ሳምንት ማሊ ዋና ከተማ ባማኮ ውስጥ በሚገኝ ዘመናዊ ሆቴል ውስጥ በደረሰውና ለ19 ሰዎች ሞት ምክንያት በሆነው ጥቃት የተጠረጠሩ ሁለት ሰዎች በልዩ ኃይሎች ቁጥጥር ስር ዋሉ። ከጦር ኃይሉ ዛሬ አርብ ይፋ የሆነ መግለጫ እንዳመለከተው ሁለቱም ተጠርጣሪዎች የተያዙት ዋና ከተማዋ ባማኮ ውስጥ ሲሆን፣ በተጨማሪ የሚካሄደው ምርመራ ደግሞ ወደ እውነቱ ያመራል ይሆናል። ሁለቱ ታሳሪዎች በምን ምክንያት ሊጠረጠሩ እንደተቻለ ግን የተሰጠ ማብራሪያ የለም። ራዲሰን ብሉ ሆቴል ላይ እንደ አውሮፓ አቆጣጠር ባለፈው ኅዳር 20 ቀን ለደረሰው ጥቃት የምዕራብ አፍሪቃዎቹ ነውጠኞች አልቃይዳና የእርሱ ተባባሪ አልሙራቢቱ ኃላፊነት መውሰዳቸው ይታወቃል። የማሊው ፕሬዚዳንትም የሶስት ቀን ብሔራዊ ሀዘን ማወጃቸው ማይዘነጋም። የጀርመን ፖሊሶች ሁለት አገሪቱ ላይ ከፍተኛ ጥቃት ለማካሄድ ያሴሩ ተጠርጣሪዎችን በርሊን ውስጥ በቁጥጥር ስር ዋሉ። በበርሊን ፖሊሶች መግለጫ መሰረት ተጠርጣሪዎቹ በቁጥጥር ስር የዋሉት ጀርመን ዋና ከተማ ትናንት ሐሙስ በአንድ እስላማዊ የባህል ማዕከል ውስጥ አሰሳ ከተደረገ በኋላ ነው። ባለስልጣናት ተጠርጣሪዎቹ አንዱ የ28 ሌላው የ46 ዓመት ዕድሜ እንዳላቸው ከመግለጥ ባለፈ ዜግነታቸውንም ሆነ አቅደዋል የተባለውን የጥቃት ዝርዝር አልተናገሩም። አንካራ የሩሲያውን ጄት አውሮፕላን ቱርክና ሶሪያ ድንበር ላይ መታከጣለች ወዲህ የቱርክ ጠቅላይ ሚኒስትር አህመድ ዱቡ ቶግሎ አገራቸው ከሩሲያ ጋር ያላትን ውጥረት ለማርገብ እንደሚፈልጉ አስታወቁ። ጠቅላይ ሚኒስትር ዳቡ ቶግሎ በብሪታንያው ዘ ታይምስ ጋዜጣ ላይ በወጣ የአስተያየት መስጫ አምድ ላይ በሰጡት አስተያየት የአገራችንን ዳን ድንበር የማስከበር ሁኔታ እንደተጠበቀ ሆኖ ቱርክ ከሩሲያና ከሌሎች ሸሪክ ሀገሮች ጋር ያለውን ውጥረት ለማርገብ ጥረት ታደርጋለች ብለዋል። በእስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ላይ የሚካሄደው ጦርነት ከፍተኛና ቅድሚያ የተሰጠው ጉዳይ መሆኑን ግን አልሸሸጉም። መጨረሻም ገንዘቤ ዲባባ ከኢትዮጵያ በሴቶች አሽተን ኤተን ከዩናይትድ ስቴትስ በወንዶች የአመቱ ምርጥ የዓለም አትሌቶች ተብለው መመረጣቸውን ዓለም አቀፉ አትሌቲክስ ፌዴሬሽን ማህበር ትናንት አስታወቀ። ሁለቱ አትሌቶች እንደ አውሮፓ አቆጣጠር በ2015 አዲስ የዓለም ክብረ ወሰኖችን ያስመዘገቡ ሲሆን ገንዘቤ በ1500 ሜትር፣ ኤተን በዴካትሎን አሸንፎ በቤይጂንግ የዓለም ሻምፒዮና የወርቅ ሜዳሊያ መሸለማቸው ይታወቃል። ለሰዓቱ ያለን ዜና በዚሁ አበቃ አዲሱ አበበን ለዜናው አመሰግናለሁ ከሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዞ ይመለሳል አድማጮች አሁን ወደ ቀዳሚው የምሽቱ አብይ ርዕስ በድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ኢትዮጵያውያን እየተደረገ ያለው ድጋፍ ዓለም አቀፍ ደረጃውን የጠበቀ ነው ሲሉ ጉዳዩን የሚከታተለው ብሔራዊ ኮሚቴ ጸሐፊ አስታወቁ። የድርቁ ምላሽ በበላይነት የሚመራው የብሔራዊ አደጋ መከላከያና ዝግጁነት ኮሚቴ ነው። ጸሐፊው ምትኩ ካሳ ናቸውን ያሉት ለአሜሪካ ድምጽ ራዲዮ እንደ ገለጹት ሊረዱ የሚገባቸው ሰዎች የሚለዩትም በራሳቸው በአርብቶ አደሮችና በአርሶ አደሮች ነው ብለዋል። በኢትዮጵያ በደርቅ ምክንያት የሞተ ሰው የለም ሲሉም የአንዳንድ መገናኛ ብዙኃንን ዘገባዎች በድጋሚ አስተባብለዋል። አቶ ምትኩ አዲስ አበባ ውስጥ ያነጋገራቸው እስክንድር ፍሬው ነው ዘገባውን ይዟል። በበልግ ዝናብ መጥፋትና ኤልኒኖ ባስከተለው የክረምቱ ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ስምንት ነጥብ ሁለት ሚሊዮን ደርሷል። ለዚሁ ድርቅና ላስከተላቸው ችግሮች ምላሽ ለመስጠት የብሔራዊ የአደጋ መከላከልና ዝግጁነት ኮሚቴ መቋቋሙ ይታወሳል። ይህንኑ ኮሚቴ በጸሐፊነት የሚመሩትና የዕለት ተዕለት ተግባራትን የሚከታተሉት አቶ ምትኩ ካሳ ዛሬ ከቪኦኤ ጋር ቃለ ምልልስ አድርገዋል። በግብርና ሚኒስቴር የአደጋ መከላከልና ዝግጁነትና የምግብ ዋስትና ዘርፍ ሚኒስትር ዴታ ሆነው ያገለገሉት፣ እንደዚሁም የአስቸኳይ ጊዜ የምግብ እርዳታ እንቅስቃሴን በመምራት የሚታወቁት አቶ ምትኩ በዚህ ዓመት እየተሰራ ያለው ስራም የተሳካ መሆኑን ነው የሚናገሩት። በአንዳንድ አካባቢዎች በድርቅ ለተጎዱ ወገኖች የሚደረገው እርዳታ በጊዜው ያልደረሰና በመጠንም ያነሰ ስለመሆኑ የሚሰጡ አስተያየቶችንም አልተቀበሉም። እዚያ ጋ መታወቅ የሚገባው አሁን የምንሰጠው እርዳታ ዓለም አቀፍ ደረጃን ይጠበቃል። ያ ማለት ለአንድ ሰው 2100 ኪሎ ካሎሪ በቀን የሚያስገኝ ነው። ያ ማለት በእያንዳንዱ በነፍሶ ከፍ 15 ኪሎግራም ስንዴ፣ 1.5 ኪሎግራም ጥራጥሬ፣ ግማሽ ሊትር 0.45 ኪሎግራም ዘይትና እድሜያቸው ከአምስት ዓመት በታች ለሆኑት እና ለነብሰ ጡርና ለሚያጠቡ እናቶች በነሶ ከፍ 4.5 ኪሎግራም አልሚ ምግብ ነው የሚሰጠው። ይሄ ማለት ቅድም ያልኩትን ካሎሪ የሚያሟላ ነው። ለዚህ ይሄ ለእያንዳንዱ ሲሰጥ በዚያ አግባብ ነው የሚሰጠው። አንድ ያለ ሁለተኛ ሲሰጥ በወር ነው የሚሰጠው አንዴ። ለዚህ እንደዚህ አይነት ችግሮችን ለማስወገድ ምንድን ያደረግ ነው? ለምሳሌ እርዳታ ስናሰራጭ እንደ ምሳሌ እንውሰድና አምስተኛ ዙር እርዳታ የሰጠንበት ወረዳ ለአምስተኛ ወር ማለት ነው፣ አምስተኛ ወር እርዳታ የሰጠንበት ወረዳ ቀጥሎ የስድስተኛ ዙር ሲሰጠው መጀመሪያ እሱን ነው የምናስቀድመው። ለምን ወር ይሞላዋል፣ ምክንያቱም መቋረጥ የለበትም። በዛ አግባብ ነው የምንሰጠው። እርዳታ እንዲሰጠን ስንጠይቅ ከብቶቻችንን ሸጠን እስክንጨርስ ይጠብቁናል በሚል ድርቁ ባጠቃቸው አካባቢዎች ከሚኖሩ አንዳንድ አርሶአደሮችና አርብቶአደሮች ለሚሰነዘሩ አስተያየቶችም አቶ ምትኩ ምላሽ ሰጥተዋል። ከዚህ አንጻር እርዳታ የሚገባቸው ሰዎች የሚለዩት በራሳቸው በአርሶ አደሮቹ እና በአርብቶ አደሮቹ መሆኑን ያስታወሱት፣ ቅድሚያ የሚሰጠው ችግሩ ለባሰባቸው ሰዎች መሆኑን ያመለከቱት አቶ ምትኩ ሌሎች ደግሞ በቀጣይነት በሚወጣው ሰነድ ሊካተቱ እንደሚችሉም ጠቁመዋል። ትኩረታቸው የሰውን ሕይወት መታደግ መሆኑን በመግለጽም ጥሪታቸውን አሟጠው እስኪጨርሱ ግን አንጠብቅም ብለዋል። እርዳታ ውስጥ የገቡ አካባቢዎች ይቅንና ለምሳሌ በአሴስመንቱ በግምገማ ወቅት ያልታቀፉ ወረዳዎች ይኖራሉ። ምን ረዳቸው? ያ ማለት ምንድን ነው? ግምገማ በተካሄደበት ሰዓት ጥሩ ሁኔታ ላይ የነበሩ ነገር ግን ግምገማው ከተደረገ በኋላ በአንድም ሆነ በሌላ ምክንያት ችግር ላወደቁ ወረዳዎች ካሉ ግምገማ ውስጥ አልተካተቱም ተብሎ አይታለፉም። ትልቁ ነገር የዜጎችን ሕይወት መታደግ ነው። ያ ስላለ እነሱ እናስገባለን። በተመሳሳይ መንገድም አሁን አንድ ከብት ሁለት ከብት ስላለው አትረዳም አይባልም። ሽቀው እንዲጨርስም አይመከርም። የተወሰኑትን ሽጦ የተወሰኑትን ግን መኖ የቀረበለት ይዞ እንዲቆይ ይፈልጋል። ምክንያቱ ዝናብ በሚዘንብበት ሰዓት እነሱን ይዞ ነው ተኪ መተዳደሪያውን ማቆየት የሚችለው በዘላቂነት መጠቀም ይችላል ስላለ ገዥው ምንድነው? አሁን እላ ያለው አካል አደለም የክሌን ያዝ የክሌን አትያዝ የሚለው እታች ያለው መዋቅር ራሱ የአርሶ አደሩ መዋቅር፣ የአርብቶ አደሩ መዋቅር ነው። በድርቁ ምክንያት ለከፋ ረሃብ እየተጋለጡ የሰው ህይወትም የሚያልፍባቸው አካባቢዎች መኖራቸውን የሚጠቁመውን ዘገባም አስተባብለዋል። የብሪታንያ ማሰራጫ ኮርፖሬሽን ቢቢሲ በቅርቡ እንዳለው በአንዳንድ አካባቢዎች በየቀኑ ሁለት ህጻናት በረሃብ ይሞታሉ። አቶ ምትኩ ግን እስካሁን በኢትዮጵያ በድርቅ ምክንያት የሞተ ሰው የለም ብለዋል። ቢቢሲ አወጣ የተባለውን ምስል ከአንዴም ሶስት አይቻል። ስለዚህ ምናልባት ምስሉ ላይ ተን እንደሆነ እንኳን ሰዎች በረሃብ ሊሞቱ ይቅርና የራ ምልክትም አይታይባቸው። ምክንያቱም የስነ ምግብ ችግር እኔ እስከ ማቆ ድረስ ከትንሽ ህፃን ነው የሚጀምረው። ትንሽ ህፃን ነው የሚቆዳው ከትንሽ ጀምሮ ላይ ነው የሚሄደው። ስለዚህ እናትየው ተሸክማለችውን ስናይ ሙሉ ሰውነት ያለው ህፃን፣ አብሮ ያሉትን ታላቅ ወንድሞቹንም ስናይ ሙሉ ሰውነት ያላቸው ናቸው። አብሮ ያሉትም ሰዎች ስናይ ሙሉ ሰውነት ያላቸው ሰዎች ናቸው። ሰው በራም ምክንያት ሞቷል። የአማት ምንድን ነው? አሁን በቀን ሁለት ሰው ሞቷል ከተባለ ህጻናት ሞቷል ከተባለ እርዳታ ማሳያ ከጀ ጊዜ ጀምሮ አስሩ አካባቢ ነው የሚሆነው። ስድስት መቶ ህጻናት ሞተዋል ማለት ነው በዛ አካባቢ ብቻ። ይህ ከእውነት የራቀ ነው ነው ዘገባው። ከድርቅ ጋር ተያይዞ ምንም የሞተ ሰው የለም። ያንን ደግመን ደጋግመን እስከ አካባቢ ድረስ በመሄድ ቼክ ተደርጓል። ቀደም ብሎ እንዳልነበር እርግጠኛ ነህ? እና ቀደም ብዬ እንዳልኩት ምንም የሞተ ሰው የለንም። ምክንያቱም መንግስት በአግባቡ በሚፈለገው ወቅትና በሚፈለገው መጠን እርዳታ እያቀረበ ስላለ የብሔራዊ የአደጋ መከላከልና ዝግጁነት ኮሚቴ ጸሐፊ ከሆኑት ከአቶ ምትኩ ካሳ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ቀን ይዤ እቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን አመሰግናለሁ ለዘገባው። እዚያው አዲስ አበባ እንቆያለን። ለተከታዩ መጽሔት ቀዳሚ ርዕስ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገምዳ የመገናኛ ብዙሀን በሚፈለገው ደረጃ መረጃ እንዲሰበስቡ የአስፈጻሚው ክፍል ስር የሰደደ ምስጢራዊነት መሰበር ይኖርበታል አሉ። የመረጃ ነጻነት የዜጎች ሰብአዊና ዲሞክራሲያዊ መብቶች መረጋገጥና ሌሎች መብቶች መከበራቸውን ማሳያ እንደሆነም ጠቁመዋል ይላል መለስካቸው አመሀ ከአዲስ አበባ አጠናቀረው በዚህ ዘገባው የመረጃ ነጻነት ህግ አፈጻጸም ተግዳሮቶች ተግዳሮቶቹ በሚል ርዕስ ዙሪያ የተዘጋጀ የውይይት መድረክን ለመክፈት የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አበዱላ ገመዳ ባደረጉት ንግግር ትኩረት የሰጡት የመረጃ ነጻነት ለመልካም አስተዳደር ግንባታ ያለውን ጥቅም ይመስላል። በሳቸው አገላለጽ መረጃ የማግኘት መብት የግልጽነትንና የተጠያቂነት መርሆች የሚያጎለበትና የሕዝብ ተሳትፎንና የስልጣን ባለቤትነትን የሚያረጋግጥ ከመሆኑም በላይ መልካም አስተዳደርን የማጠናከር ዓላማ ስላለው ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው ለማለት ይቻላል ብለዋል። ቀጥለውም መንግስት በሁለተኛው የእድገትና ትራንስፎርሜሽን እቅዱ ዘመን በዋነኝነት ከያዛቸው አጀንዳዎች አንዱ ይኸው የመልካም አስተዳደር ጉዳይ እንደሆነም ገልጸዋል። ይህንን አጀንዳ ተግባራዊ ለማድረግ ግን በመረጃ የታጠቀ የነቃና ለመብቱ ተሟጋች የሆነ ዜጋ ማፍራት ግዴታ መሆኑንም ያስገነዝባሉ። የመገናኛ ብዙሀን በዚህ ረገድ ያላቸውን ከፍተኛ ሚና እውቅና የሰጡት አፈጉባኤ አበዱላ ገመዳ በዚህ ረገድ መገናኛ ብዙሀን የበኩላቸውን አስተዋጽኦ እንዳያደርጉ የመንግስት አስፈጻሚ አካላት ዋናው እንቅፋት መሆናቸውን ለመናገርም የመጀመሪያው የሀገሪቱ ትልቁ ባለስልጣን ሆነዋል። የመረጃ ምንጭ በመሆን በመንግስትና በህዝብ መካከል እንደ ድልድይ የሚያገለግሉ የመገናኛ ብዙሀን ተቋማትን በዚህ ረገድ የሚጫወቱት ሚና ከፍተኛ ነው። ይሁን እንጂ የመገናኛ ብዙሀን በሚፈለገው ደረጃ መረጃ ሰብስበው ለህብረተሰቡ ማሰራጨት ብልሹ አሰራሮችና ሙስናን እንዳይታገሉ የአስፈጻሚ አካላት የቆየና ስር የሰደደ የምስጢራዊነት ባህል መሰበር ይኖርበታል። አፈ ጉባኤ አባዱላ መረጃ የማግኘት ነጻነት ተግባራዊ ቢሆን መልካም አስተዳደርን መገንባት ብቻ ሳይሆን መብቱ የዴሞክራሲያዊ ስርዓትን ለመገንባትም ወሳኝ ሚና እንዳለው አስገንዝበዋል። አሁን ባለንበት ክፍለ ዘመን መረጃ የዲሞክራሲ ኦክሲጂን ነው የሚል ስያሜ ተሰጥቶታል። ምክንያቱም የመረጃ ነጻነት ለዜጎች ሰብአዊ እና ዲሞክራሲያዊ መብቶች መረጋገጥና መጎልበት፣ ግልጽነትና ተጠያቂነት ያለበት የመንግስት አሰራር ለመፍጠር፣ የምርመራ ጋዜጠኝነትን ለማበረታታት፣ ሙስናንና ክራይ ሰብሳቢነትን ለመታገል ወዘተ አስፈላጊ በመሆኑ ነው። በዚህ መልኩ የመረጃ ነጻነትን በስራ ላይ መዋል ማለት ሕገ መንግስታችንን የመተግበር አንዱ አካል መሆኑ ሊታወቅ ይገባል። ይህን የውይይት መድረክ ካዘጋጁት መካከል የኢትዮጵያ የሕዝብ እንባ ጠባቂ ተቋም አንዱ ነው። ተቋሙ የመረጃ ነጻነት አዋጅን አፈጻጸም እንዲከታተል ሙሉ ኃላፊነት በአዋጅ ተሰጥቶታል። የተቋሙ ዋና አንባ ጠባቂ ወይዘሮ ፎዚያ አሚንም መረጃ የማግኘትና የማሰራጨት መብት ለመገናኛ ብዙሀን ባለሙያዎች የተሟላ ለመሆኑ ምን ያህል እንቅፋት እንደሆነባቸው ተናግረዋል። መረጃ የመጠየቅ የማግኘትና የማሰራጨት መብት ከዜጎች ባለፈ ለመገናኛ ብዙሀን ተቋማት ወሳኝ ቢሆንም የመረጃ እጥረት ለዘርፉ ባለሙያዎች ከባድ ፈተናና ተግዳሮት ሆኖ ቆይቷል። በዕለቱ ከባለስልጣናት ንግግር ሌላም ሁለት የአዲስ አበባ ዩኒቨርሲቲ መምህራን በዚሁ ጭብጥ ዙሪያ ያደረጓቸውን ጥናቶች ውጤት በአጭሩ አቅርበዋል። ዶክተር ደረጀ ዘለቀ የጥናት ውጤታቸው የሚያሳያቸውን መሠረት አድርገው ጥሩ ሕግ ቢኖርም መረጃ የማግኘት አዋጁ በብዙ መልኩ ተፈጻሚ አልሆነም ብለዋል። ባለስልጣናት መረጃ የመስጠት ግዴታ እንዳለባቸውም ገልጸዋል። ሌላው የጥናት ጽሁፍ አቅራቢ ዶክተር ነገሪ ለንጮ ደግሞ ይህን ብለው ነበረ። ኃላፊዎች ሚኒስቴሮች ጭምር መረጃን ለመስጠት ፈቃደኝነታቸው እንደሚጠበቀው አለመሆኑን ነው የሚገልጸው። አንዳንድ ጋዜጠኞች እንደገለጹት በሚዲያ ተቋማት ውስጥ የኢህአዴግ የገዢው ፓርቲ ያስተላለፈውን እንኳን እንዲተላለፍለት የምፈልገውን እንኳን መንግስትን ይጎዳል ብሎ ከኢህአዴግ በላይ እንደ ኢህአዴግ የሚያስቡ እንዳሉ ይገልጻሉ። ዶክተር ነገሪ መፍትሄ ያሉትንም ሀሳብ ሰንዝረዋል። መፍትሄው ደግሞ ችግሩ ያለባቸው የመንግስት ህዝብ ግንኙነት ኃላፊዎች እና በአጠቃላይ ደግሞ መንግስት ኦነስት ሆኖ ይሄንን ችግር ለማፍታት ለመፍታት ጥረት ማድረግ ያስፈልጋል። ነገር ግን በተቻለ መጠን የሚዲያ ተቋማት ኢንቨስቲጌቲቭ ጆርናሊዝም እንዲስፋፋ ጥረት ማድረግ ነው። የመገናኛ ብዙሃንና የመረጃ ነጻነት አዋጅ ከወጣ አመታት ተቆጥረዋል። በአዋጁ አፈጻጸም የሚያጋጥሙ ፈተናዎችን እስከዛሬ ዛሬ በይፋ ይናገሩ የነበሩት የግል መገናኛ ብዙሀን ጋዜጠኞችና ተቃዋሚዎች ወይንም አንዳንድ ተችዎች ብቻ እንደነበሩ ይታወሳል። በቅርቡ የገዢው ፓርቲ እና ከፍተኛ የመንግስቱ ባለሥልጣናት በአገሪቱ አለ ስለተባለው የመልካም አስተዳደር ችግር ያደረጉት ውይይት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ከተላለፈ ወዲህ ለወትሮው በአደባባይ የማይነሱ የመንግሥት የአስተዳደር ችግሮች እየተነሱ ይገኛሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በቅርቡ የመርማሪ ጋዜጠኝነት መበረታታት አለበት ሲሉ ተደምጠው ነበረ። ይህ ሂደት ወዴት እንደሚያመራ እየተከታተል ልናቀርብ እንሞክራለን። የትናንትናውን መድረክ ያዘጋጁት የሕዝብ እንባ ጠባቂ ተቋምና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ናቸው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ሰላም መለስካቸውንም ለዘገባው አመሰግናለሁ። አሁንም ታዲያ ሌላ ዘገባ ያደርሰናል። የኢትዮጵያ ሳይንስ አካዳሚ ሁለተኛ ጉባኤ በሀገሪቱ እየተስፋፋ ካለው ከፍተኛ ትምህርት የሚገኘው ጠቀሜታ ስለሚያድግበት ብልሃት ትኩረት ሰጥቶ እንደሚወያይ ተገልጧል። ይለናል። የከፍተኛ ትምህርትን ጥራት ለማሻሻልና በምርምር ላይ ያተኮሩ ዩኒቨርሲቲዎች የሚቋቋሙበት ወይም የሚጠናከሩበት ረገድ ጉባኤው የፖሊሲ ሀሳብ ለመንግስት እንደሚያቀርብ የተገለጸበትን ተከታትሎ ተከታዩን አጠናቅረዋል። የኢትዮጵያ ከፍተኛ ትምህርትና ምርምርን ወደ ላቀ ደረጃ ማሳደግ በሚል መሪ ቃል ዛሬ የኢትዮጵያ ሳይንስ አካደሚ ሁለተኛውን የሳይንስ ጉባኤ ከፍቷል። አዲስ አበባ በሚገኘው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ጽህፈት ቤት በአፍሪካ አዳራሽ በተከፈተው በዚህ ጉባኤ ላይ ትኩረት ይሰጣቸዋል የተባሉ ጉዳዮች በከፍተኛ ትምህርት አገር ወይንም ህብረተሰብ የሚያገኘው ጥቅም የሚያድግባቸው መንገዶች የከፍተኛ ትምህርትን ጥራት እንዴት ማሻሻል እንደሚቻልና ከልማት ጋር በምን ዘዴ ማቆራኘት እንደሚቻል እንዲሁም በምርምርና እውቀት በማመንጨት ያተኮሩ ከፍተኛ የትምህርት ተቋማትን ማቋቋም ወይንም ማጠናከር የሚሉት እንደሆኑ በአካዳሚው የተሰራጨው የጽሑፍ መረጃ ይናገራል። ፕሮፌሰር ማስረሻ ፈጠነ፣ የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር፣ በበኩላቸው ዛሬ በሀገሪቱ በመስፋፋት ላይ ካለው ከፍተኛ ትምህርት አንጻር የምርምሩና የትምህርት ጥራቱን አለመመጣጥን በመጠቆም የጉባኤውን ዓላማ ያስረዳሉ። እንደሚታወቀው ከፍተኛ ትምህርት ለአንድ ሀገር እድገት፣ በተለይ ደግሞ ለሕብረተሰቡ አጠቃላይ የሆነ ብልጽግናም ሆነ ለውጥ ከፍተኛ ትምህርት ከፍተኛ አስተዋጽኦ አለው። ተጨማሪም ደግሞ ሀገራችን የከፍተኛ ትምህርትን በሰፊው እያስፋፋች ትገኛለች። ነገር ግን ምርምር ያንኑ ያህል ደግሞ እየሰፋም አይደለም። ስለዚህ የከፍተኛ ትምህርት ተቋማት ውስጥ ሊኖሩ የሚገባቸውን ነገሮች፣ ምርምርም የሚስፋፋበትን መንገድ ለማየትና አስፈላጊ የሆኑ የፖሊሲ ሀሳቦችን ለማመንጨት የተዘጋጀ ጉባኤ ነው። ጉባኤውን በንግግር የከፈቱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፍተኛ ትምህርት ለኢትዮጵያ እድገትና ለውጥ ግዙፍ አስተዋጽኦ እንዳለው መንግስትም ለዚህ ትልቅ ትኩረት እንደሚሰጠው ገልጸዋል። ይህ ጉባኤም በሀገሪቱ ዛሬ የሚታዩትን ተግዳሮቶች ለመወጣት ጠቃሚ ሀሳቦችን ሊያመነጭ እንደሚችል ጠቁመዋል። ፕሮፌሰር ማስረሻ በተለይ ለቪኦኤ እንዳብራሩትም የዚህ ጉባኤ ልዩ ትኩረት የሆነውን ጉዳይ በተመለከተ እንዲህ ብለዋል። ከዚህ ጉባኤ ጋር የተያያዘው የምርምር ዩኒቨርሲቲዎችን እንዴት እንፍጠር የሚለው ነው። ጉባኤው አራት ዘርፎች አሉት። የመጀመሪያው የዩኒቨርሲቲ ተማሪዎች ከትምህርት መስካቸው ውጪ እንዴት ነው የማመዛዘን በሰፊው የማየት እና ሙሉ የመሆን ባህርያትን ሊጎነጸፉ የሚችሉት የትምህርት አካባቢዎችስ እንዴት ነው አካዳሚክ የምንለውን የትምህርት የውይይት የክርክር መስኮች እንዴት ነው ሊሆኑ የሚችሉት በሚለው ነው። ከዚህም ሌላ የዩኒቨርሲቲ ተማሪዎችን ክህሎት እንዴት ማሳደግ ይቻላል። ተመራቂዎቹ ፍሬያማ ተመራቂዎቹ ፈሪያማ ተቀጣሪዎችም፣ ስራ ፈጣሪዎችና ቀጣሪዎችም የሚሆኑበትን ክህል ማስጨበጥ እንዴት ይቻላል የሚለውም ጉባኤው የሚነጋገርባቸው ርዕሶች ናቸው ይላሉ ፕሮፌሰር ማስረሻ ፈጠነ። የምርምር ዩኒቨርሲቲዎችን በመፍጠር ረገድ ግን ፕሮፌሰር ማስረሻ ይህን ብለዋል። የምርምር ዩኒቨርሲቲዎች የሚፈጠሩት ደረጃቸው ከፍ ያሉ በምርምር የተካኑ መምህራን ሲኖሩና ከፍተኛ ክህሎት ያላቸው ወይም ደግሞ ብቃት ያላቸው ተማሪዎች ሲኖሩና ይህንን ምርምር እንዲያካሂዱ በመንግስት የምርምር ግብዓቶች ሲኖሩ እና ይህንን የሚፈቅድ አስተዳደር እና የአመራር መስመር ሲኖር ነው። እና ይሄ ጉባኤ እነዚህን ዩኒቨርሲቲዎች መፍጠር እንዴት እንደሚቻል የፖሊሲ ሀሳብ እንዲያቀርብ የተዘጋጀ ጉባኤ ነው። አካዳሚው የምርምር ዩኒቨርሲቲዎቹን መፍጠር የሚቻልባቸውን ብልሃቶች የፖሊሲ ምክረ ሀሳብ አድርጎ ለመንግስት ከማቅረብ በተረፈም ሀሳቡ ተጨባጭ እውነታ እንዲሆንም ወደፊት ሊያደርጋቸው ያቀዳቸውን የአካዳሚው ዋና ዲሬክተር ይዘረዝራሉ። አካዳሚው አሁን ከዚህ ጉባኤ ላይ የሚወጡትን የውሳኔ ሀሳቦች እየያዘ በተለይ ደግሞ አንዳንዶቹን በጥልቀት ለተለያዩ ተቋማት እያቀረበ ተግባራዊ እንዲሆኑ ጥረት ያደርጋል። ለምሳሌ በተለያዩ ዩኒቨርሲቲዎች ላይ የምርምር ዩኒቨርሲቲዎችን እንዴት መፍጠር ይቻላል? በሚል የተለያዩ ጉባኤዎችን፣ ውይይቶችን አካዳሚው አድርጓል። በሰፊውም ያደርጋል። እንግዲህ በመሰረተ ሀሳቡ እነዚህ ነገሮችን ህብረተሰቡ ዩኒቨርሲቲዎች እየተረዱ ሲሄዱ ነው ወደዛ እየቀረብን የምንሄደው። እና በመጀመሪያ የምርምር ዩኒቨርሲቲ ማለት ምንድን ነው? ምን ግብዓት ይጠይቃል? እንዴት ነው ሊፈጠር የሚችለው? ሁሉስ ዩኒቨርሲቲ ነው ወይ የምርምር ዩኒቨርሲቲ የሚሆነው? እንደሚታወቀው መንግስት ከፍተኛ የሆነ የሰው ኃይል ያስፈልገዋል። አሁን መንግስትም ሳይሆን ሀገር፣ አሁን ለተዘረጋው የእድገት መስክ ከፍተኛ የሆነ የሰው ኃይል ያስፈልገዋል። ዩኒቨርሲቲዎች ይህን የሰው ኃይል ማፍራት አለባቸው። ነገር ግን ደግሞ ጥቂት ዩኒቨርሲቲዎች በተለይ እውቀት ማመንጨትን ትኩረት አድርገው የሚሰሩ ዩኒቨርሲቲዎች ሊኖሩ ይገባል። እነዚህን እንዴት አድርገን ነው ማቋቋምና መፍጠር የምንችለው የሚሉትን ጉዳዮች በየዩኒቨርሲቲዎቹ፣ በየመንግስት ተቋማት አካዳሚው እየሄደ ውይይት በማድረግ ግንዛቤው እንዲኖር ወደ ፖሊሲ እንዲሰርጽና ተግባራዊ እንዲሆኑ ማገዝ ነው። ይሄ ነው እንግዲህ ሊሰራ የሚችለው አካዳሚ በዚህ ለሁለት ቀናት በሚቆየው ጉባኤ ላይ ከ200 በላይ ምሁራንና ፖሊሲ አውጪዎች እንደተገኙ የአካዳሚው የጽሑፍ መግለጫ ያስረዳል። በጉባኤው ላይ በተጋባዥ ምሁራን 11 ያህል ጥናታዊ ጽሑፎች ቀርበው ውይይት እንደሚካሄድባቸውም ታውቋል። የኢትዮጵያ ሳይንስ አካዳሚ ከተለያዩ የእውቀት መስኮች በተውጣጡ 49 ኢትዮጵያውያን ምሁራን በ2002 ዓ.ም የተመሠረተ ሲሆን በ2005 ዓ.ም ራሱን የቻለ ተቋም ሆኖ በአዋጅ ተቋቁሟል። በአሁኑ ጊዜ የአካዳሚው መደበኛ አባላት ቁጥር 16 የደረሰ ሲሆን 34 ተባባሪና አንድ የክብር አባል አሉት። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ክብራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን የመጨረሻውን ዘገባ እናሰማችሁ። እስላማዊ መንግስት ነኝ የሚለውን እውጠኛ ቡድን ለማሸነፍ በዩናይት ስቴትስ የሚመራው ጥረት ዋና ምሽጎቹ ባሉበት በኢራቅና ሱሪያ ውጤት እያሳየ መምጣቱ በአንዳንዶች ዘንድ አሸባሪው ቡድን ተስፋ እየቆረጠ ምተዋል የሚል ግምት አሳድረዋል። ሽብር ተከላካይ ባለስልጣናት ግን። እውነታው ይሄ አይደለም፣ እንዲያውም በቅርቡ ያደረሳቸው የሽብር ጥቃቶች በከፊል የቡድኑን ቀስ በቀስ እያደገ መምጣት የሚያመለክቱ ናቸው ሲሉ ያስጠነቅቃሉ። የአሜሪካ ድምፅ የብሔራዊ የጸጥታ ጉዳዮች ዘጋቢ ጄፍ ሰለዲን ተከታዩን አድርሶናል። ሰለሞን ክፍሌ ያቀርበዋል። የፓሪሱ ጥቃቶች ቁስል በምዕራቡ ዓለም ገና ትኩስ ነው፣ አልጠገገም። ሐዘኑ ወዲያው በፍርሃትና የጸጥታ ጥበቃውን በማጠናከር ተለውጧል። አሁን ያለው ትክክለኛ ሁኔታ ይህን ይመስላል ሲሉ ያስጠነቅቃሉ። የወቅቱና የቀድሞ የደህንነት ጥበቃ መሥሪያ ቤት ባለሥልጣናት። ጄምስ ዎዝሊ ቀድሞ የሲአይኤ ዳይሬክተር ናቸው። ጦርነቱን ገና አሁን መጀመራችን ነው አይሲስ ወደፊት ለብዙ ጊዜ አብሮን የሚቆይ ይመስለኛል። የቡድኑ ዋና ምሽግ ቢወድም ወይም መሪያቸው ቢያዝና ቢገደል እንኳ እንቅስቃሴው የሚቀጥል ይመስለኛል። ሽብር ተከላካይ ባለሥልጣናት በበኩላቸው እስላማዊ መንግሥት በፓሪስና ግብፅ ውስጥ ደግሞ በሩሲያው አውሮፕላን ላይ ያደረሷቸው ጥቃቶች ቢመታ እንኳ ቶሎ ማገገም እንደሚችል ለማሳየት ተጠቅሞበታል ይላሉ። የአይሲስ ኃይሎች እንደ እውነቱ ከሆነ ኢራቅ ውስጥ ቀስ በቀስ ነገር ግን በእርግጠኝነት እየተሸነፉ ናቸው ሲሉ የሚያስረዳሉ ኮሎኔል ስቲቭ ዋረን። ሌሎች ሁኔታዎችንም ተመልክተናል። ለምሳሌ በፍተሻ ኬላዎች ላይ ይመደቡ የነበሩ ወታደሮች ቁጥር በአሁኑ ጊዜ በጣም ቀንሶ ይታያል። ይህ የሚያመለክተው ዛሬ በአይሲል ምድር ሁኔታዎች እንደ ቀድሞ ለቡድኑ የተመቻቹ አለመሆናቸውን ነው። ያም ሆኖ ግን ዋሽንግተን አሁንም ነገሮችን የምትመለከተው በጥንቃቄ ነው። ባለሥልጣናቱ ምንም እንኳ ዛሬ ዩናይትድ ስቴትስን ሊያሰጋ የሚችል አስተማማኝ ነገር የለም ቢሉም የሀገር ውስጥ የጸጥታ ጥበቃዋን አጠናክራለች። ሙቢን ሼክ ቀድሞ በሽብር ተከላካይ ኃይል ውስጥ ሰርተዋል። የሚያስፈራው እስላማዊ መንግሥት ነኝ የሚለው ቡድን በተፈጥሮ አድርባይ መሆኑና የጥቃት ስልቱን የመለዋወጥ ችሎታ ያለው መሆኑ ነው ይላሉ። ውንድስ ፍሮም አታክስ ን ፓርስ ስል ራ ይን ወስት ወር ሞርኒንግ እስ ኩክ ን ሬፕሌድ ባ ርኔውድ ፌርስ አን ስቴፕድ ፕ ስክሪቲ አይሲል ሰዎችን አሰልጥኖ ተመልሰው ወደ አገራቸው በመሄድ ትእዛዝ ሲሰጣቸው ጥቃት እንዲያደርሱ የማድረግ ዕግድ ነበረው። ይሄ ደግሞ የስልት ለውጥ አይደለም። በትክክል ቀድሞኑ ለማድረግ የገቡትን ቃል እየፈጸሙ ነው ያሉት የዩናይትድ ስቴትስ የሽብር ተከላካይ ባለሥልጣናት ለአሜሪካ ድምፅ እንደተናገሩት አይሲል በውስጡ ለውጥ አካሂዷል። አካባቢን በመቆጣጠር ተከታዮቹን የራሴ ግዛት በሚላቸው ቦታዎች ከማስፈር ይልቅ እዚያው ራሱ ምድር ላይ ሆኖ ሳይንቀሳቀስ በሩቅ ጥቃት የማድረስ ችሎታውን ማሳየት፣ በዚያም በዓለማችን የላቀ ዕውቀት ያለው ጅሃዳዊ ድርጅት መሆኑን ለማሳየት ይጥራል። ይህ በእንዲህ እንዳለ አልቃይዳና አይሲል ለሶማሊያው አገር በቀል ጅሃዳዊ እንቅስቃሴ ለአልሻባብ ፈጥኖ መጥፋት ምክንያት ሊሆን ይችላል በተባለ ጦርነት መጠመዳቸው ይነገራል። በኢራቅ የእስላማዊ መንግሥት እንቅስቃሴና አይሲል የምልመላ ቪዲዮዎችን ለተዋጊዎቻቸው በተደጋጋሚ እያሳዩ በሶማሊያ የሚገኙ ወጣት አባላትን እንዲቀላቀሉ እየሰበኩ ነው። የቅስቀሳ ዘመቻው በቅርቡ ፍሬ አፍርቶ ሁለት ከፍተኛ የአልሻባብ ጦር መሪዎች ከዓለም አቀፉ የሽብር መረብ ጋር ለመስራት ቃል ገብተዋል። የሶማሊያው ፕሬዚደንት ሐሰን ሼክ ማህሙድ ስለዚሁ አንስተው ሲናገሩ የሁለቱ ሰዎች መክዳት የሚያመለክተው አልሻባብ ወዴት እንደሚሄድ የተሳነው መሆኑን ነው ብለዋል። በለንደን የመካከለኛው ምስራቅ ጉዳዮች ባለሙያ ማይክል ስቴፈንስ ለቪኦኤ እንደተናገሩት ደግሞ ለአይሲል ግን የሁለቱ ሰዎች አልሻባብን ከልተው አልቃይዳን መቀላቀላቸው ከፍተኛ ደስታን ይፈጥራል ምክንያቱም አልቃይዳ ዋናው የዓለሙ የሽብር መረብ መሆኑን ያሳያልና ነው ያሉት። በአፍሪካ ሌላው የሽብር ቡድን የናይጄሪያው ቦኮ ሃራምም ባለፈው ዓመት መጋቢት ላይ ከአይሲል ጋር መቀላቀሉን ይፋ ማድረጉ ይታወሳል። ቦኮ ሃራም ከዚያን ጊዜ ጀምሮ ተዋጊዎቹን ወደ አይሲል ካምፕ እየላከ ያሰለጥናል። ክቡራትና ክቡራን አድማጮች ለምሽቱ የያዝነውን ዝግጅት በዚሁ ማብቃታችን ነው። ከምሽቱ ሶስት ሰዓት ላይ ታዲያ ሰፋ ባለውና በርከት ያሉ ዘገባዎችና ቅንብሮች የተካተቱበት ዝግጅታችን ይጠብቃችኋል። ያስተናግድኳችኋሉ አሉላ ከበደ ፕሮግራሙን ከመራችልኝ ጽዮን ግርማና ከስርጭት መሐንዲሱ ቮይቴክ ዞርኛ ጋር በዚሁ ልሰናበት ነው። መልካም ምሽት ከጽዮን ግርማ ዜማ ምርጫ ጋር